የክልሉ ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ ትናንት ማምሻውን ለጋዜጠኞች በሰጡት መግለጫ ከዚህ በፊት በመደበኛነት አስራ ሁለት ሰዎችን ያሳፍሩ የነበሩ የከተማ ታክሲዎች በተሳፋሪዎች መካከል ርቀት ለመፍጠር ሲባል ስምንት ሰዎችን ብቻ እንዲጭኑ፣ ባለሦስት እግር ባጃጆች ደግሞ ከሦስት ወደ ሁለት ሰው እንዲጭኑ ይደረጋል ብለዋል። የግልና የመንግስት ትራንስፖርት አገልግሎት ሰጪዎች የሚያሳፍሩትን ተገልጋይ ቁጥር በመቀነስ አገልግሎት እንዲሰጡ በዚህም መሰረት ሚኒባሶች እስከ ስምንት ተሳፋሪዎች፣ ባጃጅ ሁለት፣ የተቋማት ሰርቪሶች፣ የከተማና ሀገር አቋራጭ አውቶቡሶች በተሳፋሪዎች መካከል አንድ ክፍት ወንበር በማስቀመጥ በሽታውን እንዲከላከሉ እናስተላልፋል። መጠጥ ቤቶች፣ አዝማሪ ቤቶች፣ ቤቶችና የምሽት ጭፈራ ቤቶች ከዛሬ ጀምሮ ላልተወሰነ ጊዜ ዝግ ይሆናሉ ነው ያሉት። ዶክተር ፋንታም መጠጥ ቤቶች፣ አዝማሪ ቤቶች፣ ጫት ቤቶች እንዲሁም ሌሎች የማህበረሰብ ማዘውተሪያ ቦታዎች መጋቢት 15 ቀን 2012 ዓ.ም ጀምሮ ላልተወሰነ ጊዜ ሙሉ በሙሉ ዝግ እንዲሆኑ ስብሰባን በተመለከተም እጅግ አስፈላጊ የሆኑ ስብሰባዎች ከ15 ሰዎች የማይበልጡ ሆነው እንደ ሁኔታው የሚሰበሰቡ ሲሆን የመንግስት የመስክ ጉዞም እንደማይኖር አመልክተዋል። በዚህ ወቅት የዋጋ ጭማሪ የሚያደርጉ ነጋዴዎች አስፈላጊውን ወገናዊ እገዛ እንዲያደርጉም ምክትል ርዕሰ መስተዳደሩ አመልክተዋል። የንግዱ ማህበረሰብ ይህን ፈታኝ ወቅት ተገንዝቦ በመሰረታዊ እቃዎች ላይ የዋጋ ጭማሬ ባለማድረግ የዜግነት ኃላፊነቱን እንዲወጣ ይህ በእንዲህ እንዳለ የተላለፈውን መመሪያ በመጣስ አንዳንድ የከተማ ታክሲዎች አቅጣጫ እየቀየሩ ሲጓዙ ተመልክተናል። አንድ የባህር ዳር ከተማ የባጃጅ አሽከርካሪ በስልክ እንደገለጹልኝ የተወሰነው ውሳኔ የአሽከርካሪዎችን ገቢ ያላገናዘበ እንደሆነና እርምጃውም ችግሩን ይቀንሳል የሚል እምነት የላቸውም።

እየቀዘፈ ነው የሚሄድ ማለት ነው። ብዙም ያን ያክል ነው ብለን የምናስበው እንኳን አይኖርም። ሌላው የኢንጅባራ ከተማ ነዋሪም በትራንስፖርት በኩል የተወሰደው እርምጃ ብዙም ውጤት ያመጣል የሚል እምነት ባይኖራቸውም ጭፈራ ቤቶች መዘጋታቸው ግን አግባብ ነው ብለዋል። በራሴ ግንዛቤ ግን ይህን ያህል አንድ መኪና ውስጥ ብዙ ተጫነ ብለህ ወይም ደግሞ እኔ ግን ይቀንሳል ብዬ ናስብ ይህን ያህል ጭፈራ ቤቶች ኦፍኮርስ፣ ጭፈራ ቤቶች ደግሞ ያው የብዙዎች መጠራቀሚያ ስለሆነ ሰራ ቤቶች የጸጥታ ኃይሉ በክልሉ ከተቋቋመው የኮሮና ቫይረስ መከላከል ግብረ ኃይል ጋር በመተባበር ለተግባራዊነቱ እንዲንቀሳቀስም ምክትል ርዕሰ መስተዳደሩ ጠይቀዋል። የክልሉ ልዩ ኃይል፣ የክልሉ ፖሊስና አድማ በታኝ ፖሊስ ከጤና ተቋማት ግብረ ኃይል በሚሰጥ ትዕዛዝ መሰረት ራሱን ከበሽተው ከመከላከል ጎን ለጎን ማህበረሰቡን ለማገዝ በተጠንቀቅ እንዲቆም። የአማራ ክልል መንግስት የበሽታውን ስርጭት ለመከላከል 150 ሚሊዮን ብር መመደቡም በመግለጫው ተመልክቷል። አለምነው መኮንን ለዲደብልዩ ራዲዮ ባህር ዳር